ዶክተር ተፈሪ የዚህን ወረርሽኝ መዛመት ለመከላከል በተለይም አንድ ሰው ለቫይረሱ ተጋልጦ በተገኘ ጊዜ እንዲወሰዱ የሚመከሩት የዛሬ መላዎች አንዳንዶቹ ከዚህ ቀደም ማህበረሰቦች ለወረርሽኝ በተጋለጡባቸውና ጉዳትም አድርሰውባቸው ባለፉ ከእልቂቱም ለመዳን ብርቱ ትንቅንቅ ባደረጉባቸው አጋጣሚዎች ወቅት ተግባር ላይ የዋሏቸውን ጥረቶች መለስ ብለን ብንመለከት በተለይም በገጠሩ አካባቢ ምናልባትም አሁንም ድረስ የሚታወቁ እንዲህ እንደ ዛሬ ያለ ፈተና ሲገጥም ለጥቅም ሊውሉ የሚችሉበት መንገድ ዛሬ እንዲወሰዱ ከሚፈለጉት እርምጃዎች ጋር የሚዛመዱ በጥናት የተመለከቷቸው ይኖሩ ይሆን? በጣም በጣም ብዙ ነገሮች። እንደውም የእኛ ኅብረተሰብ ለጤና ከፍተኛ ትኩረት የሚሰጠውን ሁለት ይጠነቀቃል፣ ተነቀቃል። እንደውም እንደዘውትር እንወስደዋለን እንጂ አሁን እናንተም ፕሮግራማችሁን ስትጀምሩ የምትሏትን አንድ ቃል ብትወስድ ጤና ይስጥልኝ ብለን ነው የምንጀምረው። ጤና ይስጥልኝ የሚለው ጤና ምን ያክል ወሳኝ እንደሆነ እና በአገር ቤት ይህን በተለይ በአማርኛ ተናጋሪው እንዴት እንደሚጠቀሙበት ብታይ አንድ ሰው ጎረቤትም ሊሆን ይችላል፣ እንደውም ራቅ ያለ ቦታ ሊሆን ይችላል። የዘመዱን የወዳጁን ግቢ ለመጎብኘት ወደ ግቢ ሲገባ ጤና ይስጥልኝ፣ እዚህ ቤት አላችሁ ሆይ ብሎ ድምፅ ያሰማል። ያን ያሰማና ከሩቅ አገር ከሆነ ደግሞ የሩቅ አገር እንግዳነን ያስገባል ወይ? ይላል በዛን ሰዓት ተላላፊ በሽታ ቢኖር ወይም ሌላ ነገር ቢኖር፣ ቀስ ብለው ወደዛ ይለፉ ብለው ይነግሯቸዋል። ከዛ ይጀምራል ራሱ እንደው ለጤና ያለን ጥንቃቄ። እንግዲህ በተለይ በእኛ ሀገር ሁኔታ አንድ ሰው ከሌላ ቦታ ሲንቀሳቀስ አካባቢውን በስም ያውቀዋል። ልክ ይሄ ምንድ ነው፣ ካርታ ባይኖረንም ከዚህ ሀገር ቀጥሎ እንደዚህ የሚባል ሀገር አለ፣ ከዚህ መንደር ቀጥሎ ይሄ መንደር አለ ብሎ ያውቀዋል አስቀድሞ እና ሲዘጋጅ ራሱ ይጠይቃል። እዚህ የሀገር አማን ነው ወይ የሀገር ሰላም ነው ወይ የሚለውን ነገር ሲዘጋጅ ራሱ። አዎ ልክ እንደው ካርታ አይቶ አንድ ሰው አስምሮ፣ በዚህ ብዬ በዚህ አድርጌ ጉዞ ይናረጋለሁ እንደሚለው አገሮችን በስም ጠቅሶ ስለ ሁኔታው ጠይቆ ይህን ሀገር አሁን ለማለፍ ወቅቱ ደህና ነው ወይ ወባ የሚነሳበት ነው ወይ ማጅራት ገትር ያለበት ነው ሞይ ባገኝ እነዚህ ሁሉ እንግዲህ ተላላፊ በሽታ ናቸው። ሞይ ባገኝ ያለበት ወይ እንደዚህ ብሎ ጠይቆ አገሯ ማን ነው ሰላም ነው ሲሉት ነው፣ ካልሆነ መንገዱን መቀየር ሊኖርበት ይችላል። እና ብዙ ጥንቃቄዎች ያደርጋሉ እንደው ዝም ብሎ ከሀገር ሀገር ሰው አይሄድም። እንደውም ራቅ ባለው ዘመን ካይህ ደግሞ አንድ ሰው ሩቅ ሀገር ሂዶ ወደ ቤቱ ሲመለስ የሚያደርጋቸው ጥንቃቄዎች አሉ። የሲራራ ነጋዴ ከሆነ ወይም ወታደርም ሊሆን ይችላል። ለዘመቻ በወራት የሚቆጠሩ ከቤቱ ወጥቶ የኖረ ሲመለስ ከባለቤቱም ጋር ከልጆቹም ጋር ዘሎ አይገናኝም። የራሱ ሂደት አለው፣ ጥንቃቄ ያደርጋሉ እና እንደው አዲስ ነገር አይደለም ማለት ፈልገን ይሄን ነው። መልካም እስኪ ይህን ገፋ አድርገን እንመልከት። ዶክተር ተፈሪ እርስዎ አንዳንድ ጥናቶችም ያደረጉበት በአንዳንድ አካባቢዎች የሚዘወትሩ ምናልባትም ዛሬ ድረስ ይኖሩ እንደሆነ አላውቅም፣ ወረርሽኝ በገባ ጊዜ የቤተሰብ አባል ይሁን ጎረቤት ይሁን ለዛ ሰው መስጠት ያለባቸውን ክብካቤ ሳያቋርጡ ነገር ግን በሽታ እንዳይዛመት ለራሳቸውም ሆነ ለአቅራቢያው ላለ ወይም ለቤተሰብ አባላቱ እንዳይጋለጡ የሚያደርጓቸው ጥንቃቄዎች ምናልባት ለዛሬዎቹ መላዎች የሚፈነጥቁት ከሆነ በዚህ ሰዓት የሚከታተሉ አድማጮቻችንም እርስ በርስ እንዲነጋገሩበት፣ እንዲወያዩበት ጭምር የማይቻል አቀበት መስሎ የሚታየን የጥንቃቄ እርምጃ ምናልባት ባህል ውስጥም መሰረት ይኖረው ከሆነ እስኪ ያጫውቱን። ጥሩ ነው ይሄ። እዚህም አሁን አንዳንድ ጓደኞች ጋ ስደውል ስለ ሀገራችን ቤተሰቦቻችን እንዴት ሊሆኑ ነው የሚለውን ስናነሳ ደጋግመው ያነሱልኛል። እና እውነት ነው ያሳስባል። በተለይ ይሄ ወረርሽኝ ክፋቱ በዚህ ሀገር ያለውን ያስከተለውን የጤና ኢኮኖሚ ቀውስ ስናይ ልክ ነው ያሳስባል። ሆኖም ግን መነሻ የሚሆኑ ነገሮች አሉ። አገራችን ውስጥ ቀጥታ ወደ በሽታው ከመግባታችን በፊት እንግዲህ አገር ይሸበራል አይደል? እንደዚህ ሲሆን አገር ሲሸበር ምንድ ነው ሽማግሌ የሚመክረው? አንድ ቢላችን ከሮጠ የቆመ ይሻላል ከቆመ ደግሞ የተቀመጠ ከተቀመጠ ደግሞ የተኛ ይላሉ። ይሄ ማለት እንግዲህ ባለህበት እርጋ፣ ቀስ ብለህ አስተውል፣ በላይ የመጣ ነውና ለማሳለፍ ሞክር የሚል አባባል ነው። ይሄ እንግዲህ በሀገር ሲረበሽ በሀገሩ በትልቁ የሚታይ ክስተት ከሆነ ነው። በአንድ ግቢ ደግሞ ቢከሰት እንግዲህ በሽታ እዚህም አሁን እንዳየነው እንደምንሰማው፣ እንደዚህ ትልቅ ነገር እንኳን መጀመሪያ አንድ አካባቢ ነው የተከሰተው፣ ከዛ እየተስፋፋ ነው የሄደው። እኛም ሀገር አሁን አንድ ግቢ ውስጥ አንድ ልጅ ቢታመም ወይም አንድ ሰው ቢታመም መጀመሪያ ስለ በሽታው የሚያውቁትን በመመካከል ይጀምራሉ። እዛው በቤተሰብ ደረጃ ሊሆን ይችላል፣ ጎረቤትም ጭምር ቡና ሲጠጣ እንዴት ነው የሚያደርገው? ይሄ በሽታ ምን ይሆን ይባላል። ብዙ ጊዜ እንግዲህ ሰው ታሞ ይድናል መቼም። ግን እንደዚህ አይነት ተላላፊ ከሆነ ደግሞ ያ ሰው ከመዳኑ በፊት እንደ መዳን ካለ በኋላም ሊሆን ይችላል ሌላ ሰው መልሶ ይታመማል። ልክ የዛን ጊዜ ኧረ ይሄ ነገር አሁን ወሎ አካባቢ እንደው እንደ ቀበሌኛ ለመጠቀም እዙርት ይላሉ፣ እንደ ዙርት ሆነ መሰለኝ ይሄ በሽታ ይላሉ እና እንግዲህ ተዘዋዋሪ ነው መሰለኝ። ተዘዋዋሪ ተላላፊ የሚለውን ነው እንግዲህ በዛ ግንዛቤ ካየው በሽታውን ነው ልክ ሰውነት ይሰጡታል። የራሱ በሽታው ከሰው ሰው የሚተላለፍ አይነት ሆነ ማለት ነው። እና እንደዛ ነው ብለው ከጠረጠሩ ወደ አሁኑ ማድረግ ያለባቸውን ነገር ማድረግ ይጀምራሉ። ለምሳሌ ታማሚውን ቤት ውስጥ እንደተኛ መጋረጃ መጋረድ ሊሆን ይችላል በቃ ያላቸውን ጋቢም ሆነ ከላ የተገኘውን ነገር በሽተኛው የተኛበት ቦታ ከጫፍ እስከ ጫፍ ይጋረዳል እና አሁን ያን ስታይ ሆነ አንዳንዴ እንደውም እዚህ አሁን የኮቪድ ታማሚዎችን በተለይ ትሪያሽ ሲያደርጉ ካየ ትልቅ አንሶላ ይዘው ነው ከዛና ከዚህ የሚያሳልፏቸው። እና ያ መጋረጃ ያስታውሰኛል። ያ መጋረጃ ምናልባት በሽተኛውን ባይረዳው ወደ ውጭ የመተላለፉን የትንፋሽ ቁጥጥርን ሊረዳ ይችል ይሆናል። ምንም እንኳን በዚህ በኩል ጥናት የተደረገ ባላውቅም እና ከውጭ ሰው ሲመጣ አሁን ቆም ብሎ እንዴት ነው ታማሚውን በስም ጠርቶ እንዴት አደረ እንዴት ዋለች ደቷለች እንዴት አደረች ሲል በሽተኛው መናገር ከቻለ፣ ቀና ብለው ባሉበት ግን ሳይተያዩ ትንፋሽም እንደተገደበው ነው ማለት ነው። እንደዚህ ነኝ ዛሬ እንዲህ ነው ይሰማኛል እንትን ይላሉ። ያን መረጃ አሁንም ይለዋወጣሉ። ከዛም አልፎ ደግሞ በሽታው ከቀጠለ የቤተሰቡ አባላት ጋር ተላለፈ፣ ለብቻ ወጣ ያለች ቦታ መርጠው ለጊዜያዊ ማስታመሚያ ቦታ ለይቶ ለማቆየት ቤት ይሰራሉ። ወሎ ውስጥ ቀሳ ይሏታል ያችን ቤት። ትልቅ ቋንቋ ነው። አዎ፣ ከላይ ቀሳ ወጣ ከተባለ እንግዲህ ቀጥሎ መንደሩ በሙሉ ነው የሚጠነቀቀው። በቀሳው በኩል አትለፉ ይባላል። ቀሳው ለታመመው በሽተኛ ውሃ የሄደበት እቃ ካለ አይመጣም። ለማስታመምም ራሱ ብዙ ጊዜ እኛ እናቶቻችን አያቶቻችን ናቸው ለዚህ ፈቃደኛ ሆነው ያው በሞትም ልሞት ነው፣ መገመት ትችላለህ። አንድ ሰው ያስታምማል ያንን በሽተኛ እና ምንም አይነት ንክኪ እንዳይኖር እንግዲህ ቢኖር እንኳን መቼም የሰው ልጅ ጣውረዱ ብዙ ነው ለመገደም። ከፍተኛ ጥረት ያደርጋሉ እና ይቺ ቀሳ የምትለው አስትራክቸር እስከ ቅርብ ነበረች። ልጁ አሁንም ድረስ ራሱ በአንድ አካባቢ ስትሄድ እንደው ነጠል ብላ ብዙም በመልኳም በይዘቷ ማታምር ቤት ሲያዩ ምን ይችን ቀሳ የመሰለች ቤት ሰርቶ እያሉ አስተያየት ሲሰጥ አድማጮች፣ ከዶክተር ተፈሪ አባተ ጋር ያደረግነው ውይይት ሰፋ ያለ ነው። ቀሪውን ውይይታችንን ጨምሮ ሙሉ ቃለምልልሳችንን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑም እንግዳይን ዶክተር ተፈሪ አባተን ለጊዜያቸው አመሰግናለሁ ስ